የምስጋና ቀን ነው። ትልቅ በዓል ነው። እዚህ ሀገር ትልቅ በዓል ነው። አዲሱ ምናልባትም እኔ እናንተ እንደው አንዳንድ ቃላት ብንወራወር ሰለሞን ጋር ከመድረሳችን በፊት ለእኛ ስሜት ለእኛ ባህልም ቀረብ ያለ የምንማር የምንቀስመውም ነገር የሚሰጥ ይመስላል። አመሰግናለሁ። ምስጋና ለፈጣሪ በህይወታችን ላሉ በህይወታችን ለመኖራቸው ለምንወዳቸው ውለታ ለሁሉ ለማመስገን እድል የሚሰጥ ቀን ነው። የተለየ ቀን መመረጡ ምናልባት ያነጋገር ይሆናል። ለምን ሁሉ ያልሆነም ልንል እንችላለን። እውነት ነው። በሃይማኖት ስታየው ምስጋና ለፈጣሪ በየቀኑ በየደቂቃው ሊሆን ይችላል። ግን ይሄ አንድ ቀን ደግሞ ወስኖ እንደው የዚህ ሀገር ህዝብ እንግዲህ ዓለም ማለት ነው አንድ ላይ ተሰብስቦ ይገርመሃል። አሁን ካሊፎርኒያ ያሉ ቤተሰቦች እዚህ ዋሽንግተን ይመጣሉ እንደ ልምድ አድርገው አንድ ላይ ለማክበር እና አንድ ላይ ቤተሰብ ተሰብስቦ ፈጣሪ ማመስገን የቤተሰብ ፍቅሩ ሁሉ የሚገለጽ የቤተሰብ በዓል ነው እና በጣም የሚደገፍ ነው። በኢትዮጵያም እንደው ቢደረግ በጣም አዲሱ መኮረጅ የሚያጓጓ ነው። አንድ ነገር አስታወስከኝ። እንደውም ይሄ የምስጋና ቀን የቅድም የገበያ ነገርን አስታካል በዓል አታካው የሚመጡ ገበያዎች ብዙ የራሳቸው ያልተፈለገ ነገር የሚዘው ይመጣሉ። የሚቃወሙ አሉ እዚሁ አሜሪካ። ይሄንን በነገር ይሄ ገበያ ግርግሩን ገበያ ግርግሩ ያባክነዋል፣ ይቀማል ይላሉ አሉ ይቀንሰዋል፣ ክብደቱ ግን የቤተሰብነቱ ትልቅ ስለሆነ ቅድም ያልካት ለመኮረጅም የምታጓጓው ይመስለኛል። ምናልባት ሰለሞን ዘለግ ብሎ ይገባበታል። በዚሁን እንደርደር። በጣም ሰለሞን እንግዲህ ተረከብ። የምስጋና ቀን በሙዚቃ ይጀምራል። ምስጋና ስለ እያንዳንዱ እጅ ጨብጠን ስለ ያዝነው ነው የጠረጴዛችንን ዙሪያ ስለሞላው ሞላው ከሩቅም ከቅርብም ከየነበርንበት ለመሰብሰብ ስለ ታደልን እንደሰት። ስለ ተጠለልንበትም ስፍራ ምስጋና። በብርሃን ስለ ተሞላው ቅረቡልን ቅረቡልን፣ እጃችሁን ዘርጉና ትካዜን አርቃችሁ ጠጋበሉ ከገበታው። እናት አባት፣ ሴት ልጅ፣ ወንዱም፣ ጎረቤቱ፣ ጓደኛሞች፣ ጓደኛችን ያልሆነውም በፍቅር በተሞላ በደግነት ሁላችንም እንሰብሰብ፣ እንደሰት። ስለ ተረዳነው ሁሉም ምስጋና፣ ይቅር ስለተባለውም ሁሉ ምስጋና። መልካም ሥራን ለመጠበቅ እንጥራለን። መልካም ኑሮን ለመኖርም እንጠጋለን። እናት አባት፣ ሴት ልጅ ወንዱም፣ ጎረቤቱ፣ ጓደኛሞች ጓደኛችን ያልሆነውም ሁላችንም እንሰብሰብ በአንድነት ከስፍራቸው እንዳይጎድሉ በጎ ቀናት ምስጋና ስለ እያንዳንዱ እጅ ጨብጠን ስለ ያዝነው የጠረጴዛችን ዙሪያ ስለ ሞላው በሜሪ ቻፒን ካርፔንተር ስለ ምስጋና ቀን የተዘመሩ ስንኞች ናቸው። የምስጋና መዝሙር ይባላል። ዛሬ አሜሪካ ከወከባው ሕይወቷ ከዓመቱ ጥግጋት በአንዱ ላይ አረፍ ብላ የሆነላትን የተደረገላትን በጥሞና ታስባለች። ዛሬ በአሜሪካ የምስጋና ቀን ነው። አሜሪካውያን ስለ ተደረገላቸው ሁሉ አምላክን ያመሰግናሉ። ስለ ተዋለላቸውና ስለ ሆነላቸው ሁሉም እርስ በርሳቸው ይመሰጋገናሉ። ዛሬ የምስጋና ቀን ነው። ቤተሰብ ተሰብስቦ ጓደኛ ተጠራርቶ ተርክ ተርክ ከሚል ድምጿ ስሟን ያገኘችውን ጎብል ጎብል ይሉታል የበረከትና የምስጋና ወፍ ተርኪን አጣፍጦ አዘጋጅቶ እየቀረጣት ጠፈ ይጫወታል፣ ይደሰታል፣ ያመሰግናል። በተከታዩ ዝግጅት ሄኖክ ሰማ እግዜር ስለ ትርኪ ልማድና ወግ ጥቂት ያጫውተናል። ሄኖክ ወደ ቅንብሩ በግሎሪያ ጋይነር አይ ዊል ሰርቫይቭ እኖራለሁ፣ እዘልቃለሁ ይዘልቃል ለመስቀል የጉራጌ ብሔረሰብ አባላት ከቤተሰቦቻቸው ጋር በዓሉን አብረው እንደሚያሳልፉት ታንክስጊቪንግም ለአሜሪካውያን ቤተሰቦች የመገናኛ በዓላቸው ነው። በዚህ በዓል ታዲያ ምግቡም ልዩ ነው። በእሳት ዙሪያውን ቅንብር ብሎ የተጠበሰ ተርኪ በአማርኛ የሚቀርበው ጅግራ ነው። እሱም በራት ጠረጴዛቸው ዙሪያ ተሰባስበው ቤተሰቦች ይቋደሳሉ። የተርኪን ታሪክ የሚመረምሩት የግብርና ሚኒስቴር ሠራተኛ ጁሊ ሎንግ እንደሚሉት እንግሊዛውያን ሰፋሪዎች ወደ ፕሊመት ሮክ ከመምጣታቸው በፊት አሜሪካውያን ተርኪ ይመገቡ ነበር። ሜዞ አሜሪካውያን ተርኪ ይመገቡ ነበር። ሜዞ አሜሪካ ዛሬ የሜክሲኮ ግዛት ነው። ሜዞ አሜሪካውያን ከክርስቶስ ልደት በፊት በስምንት መቶ ዘመን ተርኪ አልምደው ለምግብነት ይጠቀሙ ነበር። የስፔን ቅኝ ገዢ ኮንኪስታዶሮች በ1500 ሲመጡ የለመዱ ተርኪዎችን አገኙ። በአውሮፓ ከሚበሏቸው ዶሮዎች የተርኪ ስጋ በጣም የተሻለ ነበር። ስፔናውያኑ እንደ ፒኮክ ያሉ የዱሮ ወፎችን ይመገቡ ነበር። በእርግጥ ሲታዩ ቢያምሩም ብዙም ስጋ የላቸውም። የተርኪ ወይም የጅግራ ስጋ ግን መጠኑ ከፍ ያለና ጣዕምም ያለው ነው። ከዚያ ስፔናውያኑ በቆሎ፣ ቃሪያና ቲማቲም መብላታቸውን ትተው ተርኪ ማዘውተር ጀመሩ። ወደ አውሮፓም ሲሄዱ ተርኪዎችን ይዘው ሄዱ። happen over the next hundred years, Turkey spread from Spain all the way up to uh, England. በቀጣዮቹ አንድ መቶ ዓመታት ውስጥ ተርኪ ከስፔን ወደ ሌሎች የአውሮፓ አገሮች ተስፋፋ። ለዘመናት እንግሊዛውያን የዳክዬ ዝርያዎችን ለገና በዓል ይመገቡ ነበር። ተርኪ ወደ አውሮፓ ከመጣ በኋላ ነገሮች ተቀየሩ። እንግሊዛውያኑ በጊዜው የተርኪ ስጋ ከዳኪ የተሻለ ነው በሚል የበዓል ማዳቸውን አደረጉም። ዋጋውም አዲስ ስለሆነና ተፈላጊነት ስላለው ተርኪ መብላት የተሻለ የኑሮ ደረጃ ማመለካቻ ሆነ። በአስራ ሰባተኛው ክፍለ ዘመን እንግሊዛውያን ወደ አሜሪካ ሲመጡ ተርኪ ይዘው ተመለሱ። አዲሶቹ ሰፋሪዎች በመርከብ በአስራ ስድስት ሰላሳ የማሳቹሴትስ ወደብ ሲደርሱ ከብቶች፣ ዶሮዎች የመሳሰሉትን ይዘው ነበር የመጡት። ከሰፋሪዎቹ አስቀድመው የመጡት እንግሊዛውያን በአሜሪካ ጫካዎች የዱር ጅግራዎችን ተመለከቱ። እነሱ ተርኪ ከሚሉት የሚቀራረብ ዝርያ ያላቸው ነበሩ። የተርኪዎቹን ሥጋ የሰባና የጣፈጠ ነው እያሉ በደስታ ይመገቡ ነበር። ግሩም ጮማ፣ ለመያዝ የማያስቸግር ነጻ ሥጋ የዚያ ተርኪ ዝርያዎች ግን ዛሬ በአሜሪካውያን የታንክስጊቪንግ በዓል ለራትነት ይውላሉ ፕሬዝዳንት ባራክ ኦባማ ከቢላ አንገታቸውን የሚያተርፉላቸው ተርኪዎች ምናልባት በብዛት ሲበላ ለዘር ማስተረፍ የሚል አንድምታ ይኖረው ይሆን መልካም ታንክስጊቪንግ ሄኖክን ላመስግንና ስለ ምስጋና የጀመርነውን ወግ እንቀጥል አጠገቤ ባልደረባዬ ትዝታ በላቸዋለች። ከአሜሪካዊው ባህል ጋር ተጣጥማ ለብዙ ዓመታት እየኖረች ነው። እንዲያውም ከቤተሰቧም ከጓደኞቿም ጋር እየተሰበሰቡ የምስጋናን ቀን ታንክስ ጊቪንግን አብረው ሲያሳልፉ ብዙ ዓመታት ተቆጥረው የማይዘለል ልማዳቸውን እንዳደረጉትም አጫውታኛለች። ምን አለ ትዝታ፣ የምስጋናን ታሪክ ለእናንተስ ብታካፍልልኝ አልኩና ጋበዝኳት። እሺ አለች። አመሰግናለሁ። አብራችሁን ቆዩ። ትዝታ እንኳን አደረሰሽ። እንኳን አብሮ አደረሰን ሰለሞን። ለመሆኑ ይህንን የምስጋና ቀን ተወጀዋለሽ? በጣም በጣም ለምንድን ነው እ ቤተሰብ የሚሰበሰብበት ጓደኞቻችን ጋር የምናሳልፍበት፣ ልጆቻችን ጋር የምንሆንበትና እግዚአብሔርን የምናመሰግንበት ቀን ስለሆነ። በዛም ተርኪ ትበላላችሁ አይደለም? ተርኪ እንበላለን። አብሮት ያሉ ሌሎ ሌሎች የዱባ ኬክ ከውጭ ወደ አሜሪካ ለመጣ ሰው ለመሆኑ ይሄ ምስጋና ቀን ወይም ታንክስ ጊቪንግ ምን ትርጉም ይሰጠዋል? ምንድን ነው የሚያገኘው ከዚህ ከምስጋና ቀን? በስሜቱ በመንፈሱ ውስጥ የሚያሳድረው ተጽዕኖ ምንድን ነው ትያለሽ? እኔ እንደሚመስለኝ አሜሪካውያኖች በመሯሯጥ ከጧት እስከ ማታ በጣም ጊዜያቸውን በስራ በማሳለፍ በመሯሯጥ ነው የሚታወቁት። እና አረፍ ብለው ጥሩ ጊዜ ኖሯቸው ከቤተሰብ ጋር የሚያሳልፉም አይመስልም። ለውጭ ሰው ታንክስጊቪንግ ደግሞ ወይንም ይሄ ምስጋና ቀን በየዓመቱ የሚመጣው ደግሞ እያንዳንዱ አሜሪካዊ ቤተሰብ ካለው ከማንኛውም የአገሪቱ ጥግ ተሰባስቦ ቤቱ ቤተሰቦቹ ጋር ተገናኝቶ አንድነት ማዕድ የሚቋደስበትና ያለፈውን አመት የሚያመሰግንበት ቀን ነው። ስለ አሜሪካውያን ብዙ ጊዜ ብዙም እምነት ያላቸው የማይመስላቸው አሉ። ግን ጥልቅ የሆነ በእግዚአብሔር በተለያዩ ዲኖሚኔሽን ሊሆን ይችላል፣ የተለያዩ የእምነት አይነቶች የእምነት የቤተ ክርስቲያኖች ወይንም የእምነት አይነቶች ሊሆን ይችላል ግን ጥልቅ እምነት ያላቸው ቤተሰቦች አሉ እና ላይ መስል ይችላል ለውጭ ሰው ግን፣ ይሄ ቀን ትልቅ በዓል ነው። በአሜሪካውያን ዘንድ ከውጭ የመጣ ሰው የምስጋናን ቀን ባህሉ የባህሉ አካል አድርጎ ሊወስድ ይገባዋል ብለሽ ታስቢያለሽ ወይ በዚህ ማህበረሰብ ውስጥ? አዎ እንግዲህ ችግሩ ምንድን ነው? በእኛ ማህበረሰብ ውስጥ እንመጣና የራሳችን ማህበረሰብ ውስጥ ነው የምንገባው ኢትዮጵያውያን። እግዚአብሔር ይመስገን እንደ ድሮ አይደለም፣ አሁን በየቦታው ብዙ ናቸው። እዚህ ዋሽንግተን ዲሲም ካየ በየመንደሩ፣ እንዲሁም በተለያዩ የሀገሪቱ ግዛቶች ካየ በጣም ብዙ ኢትዮጵያውያን አሉ እና ባህላችንን እንደ መውደዳችን ህዝባችን ጋር ቅርበትም ስላለን በቋንቋው፣ በባህሉ፣ በቤተ ክርስቲያኑ የተነሳ እኛ ማህበረሰብ ሀገራችን ውስጥ ነው የምንገባው። ግን ቀደም ብሎ የመጡ ኢትዮጵያውያን ወይንም የመጣን ኢትዮጵያውያን ደግሞ ያድል ስላልነበረን ቀጥታ የአሜሪካው ማህበረሰብ ውስጥ ነው የገባ ነው። እና እሱ የአሜሪካውያኑን አኗኗር ባህላቸውን፣ እንዲህ እንዲህ አይነቱን ክብረ በዓልም እንዴት እንደሚያከብሩ እንድታቅ እድል ይከፍትልሃል። እንደውም እዚህ አሜሪካ ለመኖር ለሚመጣ ሰው አሜሪካ የምትባለው ሀገር አሁን የምናውቃት አሜሪካ እንድትኖር ያስቻለ የመጀመሪያ አጋጣሚ ስለሆነ ምናልባት ይህንን ምስጋና ሁሉም ይካፈለዋል ይመስለኛል፣ በአሜሪካ ምድር የሚኖር ሁሉ በጣም እንጂ። ምክንያቱም እንግዲህ እንደሚባ የተባለው ከአውሮፓ መጀመሪያ ሲመጡ የአሜሪካ ህንዶች የጥንቶቹ፣ የጠዋቶቹ ከዚህ ምድር ላይ አሁን ሚኖሩት እዚህ የሚኖሩትና ቁጥራቸው በጣም የተመናመነው እነሱ ተቀበሏቸው። እነሱ በዚህ በታንክስጊቪንግ ወይም በምስጋና ቀን በሚቀርቡ ምግቦች፣ ተርኪ የፈረንጅ ዶሮ ነው የምንለው። አዎ የፈረንጅ ዶሮ ተርኪ፣ ዱባ፣ በቆሎ የእንጆሪ ክራምቤሪ እንደሱ እነዚህ እነዚህ ምግቦች ሰርተው ተቀበሏቸው፣ አብረው ተቋደሱ። እና ባህሉም ወጉም ከዚያ ነው የሚጀምረው እና አዲስ ለሚመጡትም ለሁላችንም መጤ ለሆን ነው ሁሉም መጤ ነው ካለ እነዚህ ከህንዶቹ በስተቀር እና እንጋራዋለን ማለት ነው። አንተ እንዳልከው ለእነሱም ጭምር ምስጋና በማቅረብ ስሜት ነው ማለት ነው ይህንን ቀን የምናከብረው። አዎ፣ አዎ። እና ከዛ በተረፈ ደግሞ አሁን ይሄ ልማድ እየሰፋ ደግሞ ሄዶ የምስጋና ቀኑን እና እግዚአብሔርን ማመስገን ቅድም እንዳነሳሽው ማለት ነው በዚህ ስሜትም ሁሉ ነው አሁን እየተከበረ ያለው። ስለምንበላው፣ ስለምንጠጣው፣ ስለምናየው፣ ስለምንተነፍሰው አየር፣ ስለ ጸጋው፣ ስለ ነጻነቱ ስለ መሬቱ ይሄ ሀገር ሁሉንም ተቀባይ ነው። ውብ ነው። ለሁሉም ደግሞ የሰው ልጅ የፈለገውን ለመሆን እድል የሚሰጥ ሀገር እና መሰገን ይገባል። ከዛ በተረፈ ደግሞ የምግብ ቀን ነው መቼስ፣ ቅድም እንዳልሽው አንቺም የምግብ ቀን ተብሎ የሚታወቅ ነው። ሁሉም ተትረፍርፎ ሰሞኑን ሁሉ የሚበላበት ቀን ነው ይሄ ቀን። እንዳልሽው ደግሞ ተርኪ ወይም ያቺ ትልቋ የፈረንጅ ዶሮ ነች የምትበላዋና፣ በኢትዮጵያውያን ዘንድ ብዙ አልተለመደችም እቺ ተርኪ። አሁን እንደም አንዳንዶቹ እዚህ አካባቢ ያሉ በቃ ሄዱና ሞራ ብሉ ሲሉ እንጨት እንጨት ትላለች ነው ይላሉ። አሁን እንዴት ለመድሽው አንቺ? ይለመዳል። አብሮ የሚቀርቡ ምግቡን የሚያጣፍጡ ነገሮች አሉ። ተርኪ ብቻውን አይበላም። ተርኪዋ እራሷ በቅመም ባበደ ስታፊንግ በሚባል ሆዷ ውስጥ በሚታሸግና ና መጀመሪያ ተቁላልቶ በቅመም በምን በምን ብሎ ይሄ የዳቦ ፍርፋሪ የደረቀ ዳቦ ፍርፋሪ ይገባበታል። የተለያዩ ቅመሞች፣ የምትወደውን አይነት ቅመም እኔ አሁን ለምሳሌ ቤቴ ይሰራው፣ ትንሽም ቀየት አደረገው ኢትዮጵያዊ ያደረገዋለሁ። የዶሮጥ ዶሮጥ እንዴል ነገር ታደረጊዋለሽ? አይ እንደዛ አይደለም ግን እንዲጣፍጥና ጥሩ ጣዕም እንዲኖረው አርጎ በሆዱ ውስጥ ታሽጎለት ሮስት ይደረጋል። በኦቨን ውስጥ ይጠበሳል ማለት ነው። ይሄ ማለት ይሄ እንግዲህ ብዙ የሆነውን የአሜሪካን ባህል አንዱን ገጽታ አንቺ ትፈጥሬዋለሽ ማለት ነው፣ ከኢትዮጵያ እንደመምጣትሽ ማለት ነው። እና ይለመዳል። በጣም ይጣፍጣል። በነገራችን ላይ እንደዚህ የተሰራ በጣም ይጣፍጣል። በተለይ አብሮ ከክራምበሪ ሶስ የሚባለው ጋራ፣ ይሄ ከእንጆሪ ጋር የሚሰራው ጣፋጩ የተጠቀስ የሚበላው፣ ከዛም ስተፊንግ የሚባለው ሆድ ውስጥ ታሽጎ አብሮ የሚበስለው፣ እናም ለተርኪ ጣም የሚሰጠው እሱ በጎን ይቀርባል። አብሮት በቆሎ በክሪም የተሰራ በወተት አይነት ነገር የተሰራ በቆሎ አለ እሱ አብሮ ይቀርባል። አፕል ፓይ የአሜሪካ መገለጫ ነው። ከተበላ በኋላ ጣፋጭ ይቀርባል። እንዲሁም ፓምክን ፓይ ፓምክን የዱባ የዱባ ፓይ፣ የተለያዩ የስዊት ፖቴቶ መጣጥስ፣ የመጣጥስ ፓይ፣ እነዚህ ሁሉ አብረው ይቀርባሉ። ደግሞ ከተርኪው ጎን የስጋ ኢትዮጵያውያኑ እንግዲህ ስጋው ላይ በርታ እንላለን። ስጋ ማለት ከተርኪ ሌላ ማለት ነው። ከተርኪ ሌላ የበሬ ስጋ እንዲሁም ደግሞ የአሳማ ስጋ አብሮት ይቀርባል እና በታንክስጊቪንግ ለት ወይም በምስጋና ቀን የአሜሪካ ገበታ በጣም ሰፊ ነው፣ ሙሉ ነው። ሲበላ ሲጠጣ ነው የሚውሉ ከዛም የትርፍራፊ ሰሞናት ይቀጥላሉ ማለት ነው፣ ይቀጥላሉ እሱ ነው የሚበላው፣ ሰሞኑ ለአንድ ሳምንት ያህል እሱ ነው የሚበላ። ይሄ ነገር ከአሜሪካ ወጥቶ መስፋት አለበት የሚል ሀሳብ አለች፣ የምስጋና ቀን ከመሆኑ ጋር ተያይዞ፣ እንደኔ እንደኔ ለምንድን ነው መሰለሽ ማነሳለሽ፣ የፍቅር ቀን የሚባል ለምሳሌ የመላው ዓለም ቀን እየሆነ ነው፣ ሁሉም ጋር በጥሩ ስሜት እየታሰበ ነው ያለው። የእናቶች ቀን የሚባል ቀን እንደዚህ ሁሉም ጋር እየተስፋፋ እየታሰበ ነው ያለው። እንደዚህ እንደዚህ አይነት የባህል መወራረስ መኖር አለበት ብለሽ ታስቢያለሽ? የባህል መወራረስ ጥሩ ነው፣ ነገር ግን ባህሎች ሄደው ሌላ ባህል ሲገሉ ነው ያልወድም። ይሄ የግል አመለካከቴ ነው። አሁን ኢትዮጵያ ውስጥ የእናቶች ቀን ብሎ ቢታሰብ ጥሩ ነው። ግን እኛ ሁል ጊዜ ኢትዮጵያ ውስጥ የእናቶች ቀን ነው ለማለት እደፍራለሁ። እናቶቻችን እናከብራለን በተቻለን መጠን እንረዳቸዋለን፣ እንሰራላቸዋለን። በአሜሪካ ውስጥ የእናቶች ቀን የተመሰረተው ማህበረሰቡ ተራርቆ ስለሚኖር ነው። አሁን እንኳ ኢኮኖሚው እያዘቀጠ ስለመጣ ቤተሰቦች በጣም የበለጠ መቀራረብ በኢኮኖሚው ምክንያት አብሮ የመኖር የመጠያየቅ፣ የመረዳዳት ነገር እየተመለሰ ነው። ግን በፊት በፊት ሰው በጣም የተበተነ ነውና ከዛም ደግሞ አሁን የኮመርሻል ቀን ሆኗል። እናት ጋራ ቁም ነገር ጊዜ የምታሳልፈበት ሳይሆን ሽቶ ገዝተ የምትሰጥበት አበባ ገዝተ። ስለዚህ የእናት ፍቅር በአንድ ቀን ብቻ አይደለም የሚገለጸው እና የእኛ ማህበረሰብ ለእናቱ ያለው አክብሮትና ፍቅር እንዳለ ነው። ሌላ ባህል አምጥተን ማለት ይሄ የግል አመለካከት ከታንክስ ጊቪንግ ጋር ወይም ከዚህ ከምስጋና ቀርም ጋር ተያይዞ ይሆኑ ሀሳቦች ከምስጋና ቀር ሁልጊዜ ጊዜ እግዚአብሔር ሊመሰገን ይገባል። ጥራዝ ነጠቅ በሆኑ መንገዶች ባህሎች ባህር እየተሻገሩ ሌላውን ሲበርዙ ያለው ደግሞ በሀገር ውስጥ የበቀለውና የኖረው ይዘነጋል የሚል ስጋት ነው ያለኝ። እኔ እርግጠኛ ነኝ። አሁን ለምሳሌ ኦሮሞዎች የምስጋና ቀን አላቸው። ኢሬቻ የሚባለው የምስጋና ቀን ነው። ስለደረሰው እህል፣ ስላልሞተው ከብት፣ ስላልደረቀው ሳር እግዚአብሔርን የምታመሰግንበት ቀን ነው። በየማህበረሰቡ በየብሔረሰቡ የምስጋና ቀን ይኖራል ብዬ ነው። ትዝታ ስለ ጊዜሽ ስለ ሰጠሽኝ ውይይት አመሰግንሻለሁ። እግዚአብሔር ስጥልኝ። እኔም አመሰግናል። ባልደረባዬ ስላረገሽም አመሰግነዋለሁ። እኔም አመሰግናለሁ። አብረን ስለምንሰራም እኔ እግዚአብሔርን አመሰግናለሁ። እኔም አመሰግናለሁ። ወደ ጆኒ ካሽምስ ጋና ጸሎት መልሳችኋለሁ። ከዚያ በፊት ግን አንዳንድ ቅንጥብጣቢ እውነታዎችን ጣልጣልል አድርግላችሁ። እስኪ ለአፍታ ያህል ያችን ጣፍጣ የተጠበሰች ግዙፍ ዶሮ ተርኪዋን ሊበሏት ያሰቧትን ተርኪ ዶሮ አሏት ትሉኝ ይሆን እንዴ? በህሊናችሁ ጣዕም አጣጥሟት። ደግሞም ሽታዋን በሕሊናችሁ አፍንጫ ፈልጉት። ያንን ጣዕምና ሽታ ዛሬ በድፍን አሜሪካ የሞሉ ተርኪዎች ቁጥር ስንት እንደሚሆን ገምቱ። ካለፈው ዓመት ጥር እስከዚህ ዓመቱ መስከረም ባለፉት ስምንት ወር ከምናምን ጊዜ ውስጥ ዛሬ ላይ እንዲወድቁ የታሰቡ ሁለት መቶ ሃምሳ ሦስት ሚሊዮን ተርኪዎች ተረብተዋል። ሰባ ከመቶ የሚሆኑትን ያረቡት ታዲያ ከሃምሳው የአሜሪካ ስቴቶች ሰባቱ ናቸው። ሚኔሶታ፣ ሰሜን ካሮላይና፣ አርካንሳ፣ ቨርጂኒያ፣ ሚዙሪ፣ ኢንዲያና፣ ካሊፎርኒያ። ያለፈው ዓመት የምስጋና ቀን ሲከበር ጠረጴዛ ላይ ተገልብጠው የተገኙ ተርኪዎች ቁጥር ሲሰላ አርባ ስድስት ሚሊየን ሆኖ ተገኘ ሦስት መቶ ሰላሳ አራት ሚሊየን ኪሎግራም የዶሮ ሥጋ ማለት ነው። አሜሪካ ባለፈው ዓመት አንድ ነጥብ አንድ ስምንት ቢሊዮን ኪሎግራም ስኳር ድንች ወይም መጣጢስና አምስት መቶ አርባ አራት ሚሊዮን ኪሎግራም ዱባ አምርታለች። ገበሬዎቿ ሦስት መቶ አርባ ስምንት ሚሊዮን ኪሎግራም ጥቁር እንጆሪ ሰብስበዋል፣ ለዚህ ቀን እንዲደርሱ። እነዚህ ሁሉ ታዲያ ለእመት ተርኪ አጀብ አብረዋት በየጠረጴዛው ውለዋል። የዕለቱን ፌሽታ አድምቀዋል። ሁሉንም ለማዘጋጀትና ለመቋደስ ባለፈው ዓመት ቤተሰቦችና ጓደኞች በአማካይ ያወጡት 49 ዶላር ከ04 ሳንቲም ነበር። ለአስር ሰው አስር ሰው 49 ዶላር ከ04 ሳንቲም። በነገራችን ላይ ከቀደመው ዓመት የ44 ሳንቲም ቅናሽ ተመዝግቧል። የዘንድሮውን ደግሞ እስኪ ቀኑ ይለፍና እኔም የሆነውን አካፍላችኋለሁ። አሜሪካውያን ዛሬን በየአብያተ ክርስቲያን በስፖርት ሜዳዎችና በመዝናኛ ስፍራዎችም እያከበሩት ነው። እጅግ በናፍቆት የሚጠበቀው ጥቁሩ አርብ ብላክ ፍራይዴይ የገበያ ፌሽታም እጅግ ቅናሽ ለሆነ ሸመታ በጉጉት እየተጠበቀ ነው። ብዙ ሱቆች ዛሬ ዋሽንግተን ላይ እኩለ ሌሊት ሲሆን በሮቻቸውን ይከፍታሉ። የቀሩትም እጅግ ማልደው በጠዋት ይከፍታሉ። ሲከጅሉ የሰነበቱትን ዕቃ ቀድመው ከጠበቁ ፈጥነው ከደረሱ በኪሶ የማድረጉን ነገር ምን ብዛም አይጠራጠሩ። ዛሬ አንዳንድ ግዙፍ የገበያ ኩባንያዎችም የደመቀ ሥነ ሥርዓቶችና ሰልፎች አሏቸው። ብርዱ ግን ዛሬ ክረምቱ የጭቃ ጅራፉን እንዲሉ እንደሆነ ልንገራችሁ። ዋሽንግተንና ኒውዮርክ ላይ አሁን እየተነጋገርን ባለንበት ጊዜ ይመስገነውና ከዜሮ በላይ አንድ ዲግሪ ሴልሸስ ነው። ሌሊቱን እኮ ቆፈኑ ከዜሮ በታች እስከ አምስት ስምንትና ከዚያም በታች የወረደባቸው የአካባቢው ሰፈሮች አሉ። ቤተሰብ ጓደኛ የሚጠራራበት አመቱን በሙሉ ስላደለን ጸጋ የምስጋና ጸሎት የምናደርስበት ያ ጊዜ ደረሰ መጣ ያቀን ነጋ። የጆኒ ካሽ የምስጋና ጸሎት ነው። መልካም የምስጋና ቀን! ሃፒ ታንክስ ጌቬን! I'm thanking the Lord He made you. This year when I count my blessings, I'm thanking the Lord He made you. We've come to the time in the season when family and friends gather near. Offer a prayer of thanksgiving for blessings we've known through the years. To join hands and thank the Creator now, when Thanksgiving is due. And this year, when I count my blessings, I'm thanking the Lord He made you. This year when I count my blessings I'm thanking the Lord he made you I'm grateful for the laughter of children the sun and the wind and the rain the color of blue in your sweet eyes the sight of a highball and train the moon rise over a prairie, and oh love that you've made new. And this year when I count my blessings, I'm thinking the Lord he made you. And this year when I count my blessings, I'm thinking the Lord he made you. When the time comes to be going, it won't be in sorrow and tears. I'll kiss you goodbye and I'll go on my way, grateful for all of the years. I thank you for all that you gave me, for teaching me what love can do. Thanksgiving Day for the rest of my life, I'm thanking the Lord He made you. Thanksgiving Day for the rest of my life, I'm thanking the Lord He made you. Grateful for each hand we hold, gathered round this table. From far and near, we travel home, blessed that we are able. Grateful for this sheltered place. With light in every window, say welcome, welcome, share this feast. Come Coming away from sorrow, father, mother, daughter, son, neighbor, friend, and friend. Every one in the gift of loving kindness. It's understood and all that is forgiven we try so hard to Great.